Gambino BOA. የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ ጥር 26 2011 ዓ.ም. ምሽት ዝግጅቶችን ይዤ አብሬያቸው የማመሸው ጽዮን ግርማ ነኝ። በነቀምቴ የሚገኙና ከቤንሻንጉል ጉምዝ የተፈናቀሉ ሰዎች አቤቱታ ማችን ውለን የምናርበት ቀንስ ይበዛል። እየተገዙ ሶስት ብረት ድስቶች አሉ። በነሱ እየቀቀልን ለህዝቡ እናከፋፍላለን። እዚህም ሆነን ትምህርት ቤት ጠይቀን ነበር፣ እሱም ሊሳካልን አልቻለም። ለህፃኖች ትምህርት ቤት ጠይቀን አልተሳካም። በዲያስፖራ ያሉ ኢትዮጵያውያን የሀገር ቤት ግብረ ሰናይ የአዳሪ ትምህርት ቤቶች መቋቋም የተሻለ አቅም ያላቸው ተማሪዎች በየቦታው በአንድ አካባቢ ሆነው የተሻለ ትምህርት የተሻለ ግብዓት የተሻሉ መምህራን ባሉበት እንዲማሩና ና ለአካባቢው የተሻለ አገልግሎት የተሻለ አቅም እንዲሆኑ ለማስቻል ነው ዋናው ዓላማው። በአማራ ክልል በባህር ዳርና ጎንደር ሊገነቡ ስለታቀዱት ሁለት አዳሪ ትምህርት ቤቶች እንዲያብራሩልን በአማራ ክልል የሚገኙ የፌዴራል ከፍተኛ ትምህርት ተቋማት ፎረም ጸሐፊ ዶክተር ንጉሴ ምትኩን ጋብዘናል። በሙሉ ዘገባ እንመለስበታለን። የዩናይትድ ስቴትስ መንግስት መዘጋት ምንድን ነው የሚል ጥያቄን የያዘ ሰፊ ትንታኔም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የጥረት ኮርፖሬት ምክትል ስራ አስፈጻሚና የአምባሰል ንግድ ስራዎች ድርጅት ዋና ስራ አስኪያጅ አቶ ምትኩ በየነ በሙስና ወንጀል ከአራት ተጠርጣሪዎች ጋር ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀረቡ። ተጠርጣሪዎቹ የተያዙት ባለፈው ሳምንት አዲስ አበባ ከተማ ላይ ነው። ጉዳዩ ቀደም ሲል በሙስና ወንጀል ተጠርጥረው ከተያዙት ከነ አቶ በረከት ስምዖን የሙስና ወንጀል ጋር የተያያዘ ነው ተብሏል። ዝርዝሩን ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። ሶማሊያ ውስጥ ለደረሱ ሁለት ፍንዳታዎች እስላማዊ አክራሪ ቡድን አልሸባብ ኃላፊነቱን ወሰደ። ሽብርተኛው ቡድን እንዳስታወቀው ከፊል ራስ አገዝ በሆነችው በሶማሊያዋ ፑንትላንድ ውስጥ የሚገኘውና ንብረትነቱ የዱባይ የሆነው ወደብ አስተዳዳሪ በአንደኛው ታጣቂ ተገሏል። ፓውሎ አንቶኒዮ ፎርማሳ የተባሉት የወደቡ ስራ አስኪያጅ የተገደሉት በአንድ የአሸባሪው ቡድን ታጣቂ መሆኑን መሐሙድ ደሪር የተባሉ የአካባቢው የደህንነት ባለስልጣን ለፈረንሳዊ የዜና አውታር ኤኤፍፒ ገልጸዋል። ከጥቃቱ በስተጀርባ ያለው የእኛ ሀይል ነው ያሉት የአልሸባብ ወታደራዊ ኦፕሬሽን ቃል አቀባይ አብዲሳ አብዱ ሙሳብ ቀደም ሲልም አስጠንቀቀን ነበር፣ ሰሚጆሮ አላገኘንም በማለት ለሮይተርስ የዜና ምንጭ ተናግረዋል። ከሊቢያ ወደ ሰሜን ቻድ በሰልፍ ያመሩ የነበሩ አርባ ፒካፕ መኪኖች እንደተመለሱ የፈረንሳይ ወታደራዊ ፖሊስ አስታወቀ። የፈረንሳይ መከላከያ ሚኒስቴር ዛሬ ባወጣው መግለጫ የተሽከርካሪዎቹን ጉዞ ለመግታት ሚራግ ሁለት ሺ ተዋጊ ጀቶችን ተጠቅሟል። ጣልቃ ገብነቱ የተካሄደው ከቻድ ባለስልጣናት በቀረበ ጥያቄ መሰረት መሆኑንም ያስታወቀው የፈረንሳይ ወታደራዊ ጦር እርምጃው የጠላትነት ነው ያለውን አካሄድ ሊያስቀር እንደቻለም አመላክቷል። የቬንዙዌላው ተቃዋሚ መሪ ጁና ጓዶ ለደቡባዊቷ አሜሪካ አገር ግዛት ፕሬዚዳንት መሆናቸውን ብሪታንያ፣ ፈረንሳይ፣ ስፔን፣ ስዊድን እና ዴንማርክ እውቅና ሰጡ። የአውሮፓ ሀገሮቹ አክለውም ቬንዙዌላ ካለባት ፖለቲካዊና ሰብአዊ ቀውስ እንድትወጣ አስቸኳይ ፕሬዚዳንታዊ ምርጫ እንድታካሄድም ጥሪ አቅርበዋል። የብሪታንያዊ የውጭ ጉዳይ ሚኒስቴር ጄሬሚ ሀንት በትዊተር ገጻቸው ላይ ኒኮላስ ማዱሮ ባስቀመጥንላቸው የስምንት ቀን የጊዜ ገደብ ለፕሬዚዳንታዊ ምርጫ ጥሪ ያለማድረጋቸውን አመልክተው ቬንዙዌላ ታማኒነት ያለው ፕሬዚዳንታዊ ምርጫ እስከምታካሄድ ብሪታንያ ከሌሎች አውሮፓ ሀገሮች ጋር በመሆን ለጆዋን ጓዲዮ የሽግግር ፕሬዝዳንትነት እውቅና ትሰጣለች ተብለዋል። በመጨረሻም የተባበሩት አረብ ኤምሬትስ ሮማውያን የሊቀ ጳጳስ አባ ፍራንሲስ ለመጀመሪያ ጊዜ በከፍተኛ ስነ ስርዓት አስተናገደ። በፕሬዝዳንቱ በቤተ መንግስት በመገኘት ርዕሰ ሊቀነ ጳጳስ አባ ፍራንሲስ ከተቀበሉት መካከል የአቡዳቢው ልዑል አልጋ ወራሽ ሼክ መሐመድ ቢንዛያድ አንዱ ናቸው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማደኝ አብረን ከአድማስ እንሻገር ጋቢና ቪኦኤ ክሮስ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ጉዞችን ነው። ወደ መጀመሪያው ዘገባችን እናልፋለን። ከቤንሻንጉል ጉምዝ በሎጅ ጋንፎይና ሶጌ ወረዳዎች ተፈናቅለው በነቀምቴ ከተማ ሰፍረው የሚገኙ ቪዮኤ ያነጋገራቸው አንዳንድ ተፈናቃዮች መንግስት ዘላቂ መፍትሄ ይስጠን ማለታቸው ታወቀ። የምስራቅ ወለጋ ዞን አደጋ ስጋት አመራር ጽህፈት ቤት ከ157 ሺህ ሰዎች በላይ እስከሚቀጥለው አመት ምርት ወቅት በድጋፍ ይቆያሉ ብሏል። የኦሮሚያ ክልል በበኩሉ ተፈናቃዮች ወደ ቀያቸው እንዲመለሱ እየተሰራ መሆኑን ገልጾ በምን ያህል ጊዜ እንደሚመለሱ ግን አልተጠቀሰም ብሏል። ናኮር መልካ ዝርዝሩን ይዟል። ከቤኒሻንጉል ጉሙዝ በሎ ተፈናቅለው ከመጡ ሰዎች መካከል ከአምስት ቤተሰቦቻቸው ጋር በዳንዲ ቦሩ ኮሌጅ ውስጥ የሚገኙት አቶ መስፍን ታዴ በአሁኑ ጊዜ ያሉበትን ሁኔታ እንዲገልጻሉ። ገልጻሉ። ህጻናቶች ወደ ሰማኒያ አምስት ይሆናሉ፣ ሴቶች ደግሞ ወደ አምሳ ምናምን ይሆናሉ። እንደዚህ ሆነን እንቸገራለን። በአጠቃላይ ሶስት መቶ ሰባ አምስት በጣም እየተቸገርን ነው። ያው የምንበለው ሩዝ መኮረኒ ያው ዱቤድ ወጨት እያበሰልን እንጨት ስናገኝ እናበስላለን። እንጨት ስናጣ ደግሞ ቆማችንን ውለን የምናርበት ቀን ይበዛል። የተገዙ ሶስት ብረት ድስቶች አሉ። በእነሱ እየቀቀልን ለህዝቡ እናከፋፍላለን። እዚህም ሆነን ትምህርት ቤት ጠይቀን ነበር። እሱም ሊሳካልን አልቻለም። ለህፃኖች ትምህርት ቤት ጠይቀን ወደዚህ ከመጡ አራት ወራት ማለፋቸውን ገልጸው መንግስት ወደ ቀያቸው እንዲመለሱ መግለጹን በዞኑ ኃላፊዎች በኩል ማወቃቸውን ተናግረው ተመልሶ ለመሄድ የሚያሰጋቸው ነገር መኖሩን ገልጸዋል። አሁን እኛ እስካሁን ድረስ እዚህ ተቀምጠን አንድ መፍትም ስላላገኘን መፍት እየጠበቅንም ያው መፍት መንግስት ይሰጠናል እያለ ስንል መፍት ያጠን እየተንጓለን እንገኛለን። አንዴ በለው አንዴ ደግሞ አንገር ሄዳችሁ በሸራ ውስጥ ተቀመጡ ይሉናል። እዚህ ከዚሆን የሚመጡት ወደዚያ ትመለሳላችሁ እያሉ ነው የሚሉን። እዚያ ለመመለሱ ደግሞ ከአንድ ጊዜ ሁለት ጊዜ፣ ተሁለት ጊዜ ሶስት ጊዜ ያው እነሱም መንግስትን እንደ መንግስትነቱ አክብረው የመንግስትን አካሃድ ስለማ ይፈጥሙ ወደዚያ ወደዚህ አደንም ያው በየአመቱ መፈናቀል እና በየጊዜው ሰው መሞት እየመረረ ስለመጣ መንግስት ክፍት ቦታ ፈልጎ ቢያሰፍረንና ወደ ስራ ብንገባ እንመኛለን ስል አሳስባለሁ። አራተኛ ሴት ልጃቸውን የወለዱት ተፈናቅለው ከመጡ በኋላ መሆኑን የሚናገሩት ወይዘሮ በላይነች ተመዝገን አሁን ስላሉበት ሁኔታ እንዲህ ብለዋል። አሁን እዚህ ነው የምንኖረው። ሌላ ቦታ የለንም። ወላጅ አባቱን ከአራት ወራት በፊት በሶጌ ተከስቶ በነበረው ግጭት እንዳጣ የሚናገረው ወጣት ድንገት አምሩ ሀብት ንብረታቸውም እንዳለ የወደመ በመሆኑ ወደ ቀያችን የመመለስ ተስፋችን የጨለመ ነው ይላል። ከዚህ በፊትም ብዙ ጊዜ ግጭት እንደነበርና ከእርቅ በኋላም ሌላ ግጭት እየተፈጠረ ለችግር ሲዳርገን ቆይቷል ይላል ይዘን የወጣ ነው። ንብረት የለም። ሌላ ተስፋ የለንም። ከዚህ በፊትም መንግስት ብዙ ጊዜ ያስታርቆናል። እሺ ብለን ስንታረቅ እንደገና ግጭት ይፈጠርና ንብረታችንን ትተን እንፈናቀላለን። እኛ ከዚህ በኋላ ወደዛ መመለስ አንፈልግም። ተመለሱ የሚለን ከሆነ ደግሞ መንግስት እዚሁ ቢጨርሰን ይሻላል። ለጠፋው ንብረታችንና ለደረሰብንም ጉዳት ካሳ ሊከፍለን ይገባል። እናት ወይዘሮ ሙሉ ለገሰም ቢሆኑ ቀያቸው ላይ የተረፈው ኦና ቤት እና መሬት ብቻ በመሆኑ መንግስት ሌላ የተሻለ መፍትሄ ካልሰጣቸው ለወደፊት ያሰቡትን እንዲህ ገልጸዋል። ብዙ ልጆች አሉኝ ትምህርት ጨርሰው ስራ የሚፈልጉ እና በትምህርት ላይ የሚገኙም አሉ። በትምህርታቸው ተፈናቅለው ከእኔ ጋር እየተሰቃዩ ይገኛሉ። መንግስት በተቻለ መጠን ሊረዳኝ ይገባል። ወደዛ ተመልሼ ግን አልሄድም። ካልሆነም እዚህ ከተማ ውስጥ በረንዳ ስር ቁጭ ብዬ ለምኜ ልጆቼን አሳድጋለሁ። የዞኑ አደጋ ስጋት ስራ አመራር የቅድመ ማስጠንቀቂያ ባለሙያ አቶ ተሬ ሳያደታ በአሁኑ ጊዜ ከ157 ሺህ ሰዎች በላይ ከመንግስት ድጋፍ እንደሚፈልጉ ገልጸዋል። በስድስት ወረዳዎችና ነቀምቴ ከተማ ድጋፍ እየተደረገላቸው መሆኑን ጠቅሰዋል። እነዚህ ተፈናቃዮች እስከሚመጣው አመት የምርት ወቅት በመንግስት ድጋፍ ስር ይቆያሉም ብለዋል። በአሁኑ ጊዜ ያለው ተፈናቃዮች ያው እንደኛ ሶስት ቦታ ነው አከፋፍለን ያለ ነው። አንደኛ ያው ከበኒሻንጉል ጉሙዝ የተፈናቀሉ ሰዎች በአጠቃላይ 57296፣ ሁለተኛ ላይ ከኦሮሚያ ከምስራቅ ወለጋ ውስጥ ካሉት ስድስት ወረዳዎች ተፈናቅለው ከቤታቸው የተፈናቀሉት 32166 ሰዎች ነው ያሉት። በሌላ መልኩ ደግሞ ከቤታቸው ያልተፈናቀሉና ሰብላቸው በማሳ ላይ የቀረ ከብቶቻቸው የተዘረፈ እና ከመንግስት እርዳታ የሚፈልጉ 67864 ሰዎች አሉ። በአጠቃላይ 157326 ተረጂዎች ከመንግስት እርዳታን ይፈልጋሉ። በነቀምቴ አምስት መጠለያዎች ከሚገኙት ሶስት ሺህ በላይ ሰዎች መካከል በዳንዲቦሩ ኮሌጅ ውስጥ በሚገኘው ወጣቶች ማዕከል የሚገኙት ሶስት መቶ ተፈናቃዮች መካከል አንዳንዶቹ ወደ ቀያቸው መመለስ አለመፈለጋቸውን የሰሙ ቢሆንም ስለዚህና ስለ ተፈናቃዮች ቀጣዩ እጣ ፈንታ መልስ መስጠት እንደማይችሉ ገልጸዋል። ይህ ዘገባ እስከተጠናከረበት ድረስ ከተፈናቃዮቹ መካከል ከአምሳ ሰባት ሺህ በላይ ሴቶች ሲሆኑ ከአርባ ስምንት ሺህ በላይ ደግሞ ህጻናት መሆናቸውን ከዞኑ ጤና መምሪያ ያገኘነው መረጃ ያመልክታል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለዘጋቢያችን ሙክታር ጀማል እንዳሉት የሁለቱም ክልሎችና ጸጥታ አካላት በቀጥታም ሆነ ተዘዋዋሪ መንገድ ሰዎች እንዲፈናቀሉ ያደረጉ ስድስት መቶ ሰዎች መያዛቸውን ጠቅሰው ተደብቀው ያሉትንም ለመያዝ እየሰራን ነው ብለዋል። በግጭቱ ወቅት የወደመ የተዘረፈ ወይም የጠፋ ንብረት የሚቆ ቁጥር ኮሚቴ ቆጥራ እያደረገ መሆኑን ገልጸዋል። የተፈናቀሉ ሰዎችን የማቋቋሙ ስራ ሰላምን በዘላቂነት ከማስፈን ተግባር በኋላ እንደሚቀጥል የጠቆሙት ኃላፊው ሰዎቹን ወደ ቀያቸው የመመለሱ ሁኔታ በዚህን ያህል ጊዜ ይከናወናል ከማለት ተቆጥበዋል። አንዳንድ ተፈናቃዮች ዋስትና እንደሌላቸው ላነሱት ተከታዩ ምላሽ ሰጥተውናል። መልሶ የማቋቋሙ ስራ የተጓተተበት ምክንያት እንዲህ አይነት ተግባር ድጋሚ እንዳይፈጸም አስተማማኝ ስራ ለመስራት በመጀመሪያ እንዲህ አይነቱን ተግባር የሚሰሩትን ሙሉ በሙሉ ለማጣራት በሁለቱም ክልሎች መንግስት ስምምነት ላይ ተደርሷል። ሁለተኛው የቤንሻንጉል ጉሙዝ ክልል መንግስትም እንዲህ አይነቱ ወንጀል ከዚህ በኋላ እንዳይፈጸም አስተማማኝ ሁኔታ እንዲኖር ለማስቻል እየሰራ በመሆኑ በዚህ ተግባር እንደተሳተፉ የሚጠረጠሩ አካላት በቁጥጥር ስር እንዲውሉ ማድረግ ጥርጣሬ እንዳይኖር ያደርጋል። በተጨማሪም የማጣራቱ ስራ ሙሉ በሙሉ ከተገባደደ በኋላ ወደ ቀያቸው እንዲመለሱ የሚደረግ በመሆኑ እንዲህ አይነቱ ተግባር ዳግመኛ እንዳይፈጠር ልዩ ትኩረት ተሰጥቶ እየተሰራ ነው። እነዚህን ሰዎች መመለስም ቢሆን በዚህ ያህል ቀን ውስጥ ማለት ቢያዳግትም በአጭር ጊዜ ውስጥ ተከናውኖ ወደ መደበኛ ሕይወታቸው እንዲመለሱ ይደረጋል። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ። ናኮርን ለዘገባው እናመሰግናለን። ተከታዩ ዘገባችን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የበጎ አድራጎት ስራ የተመለከተ ይሆናል። ወንፈል የሚል ስያሜ የተሰጠው ግብረሰናይ ድርጅት አንድ መቶ ሚሊዮን ብር ገንዘብ አሰባስቦ ባህር ዳርና ጎንደር ሁለት አዳሪ ትምህርት ቤቶችን ለማስገንባት እቅድ ይዟል። ይህንንም እቅድ ለማሳካት ከአማራ ክልል ትምህርት ቢሮና ከአልማ ጋር ስምምነት መፈራረሙ ታውቋል። ለዛሬ እቅዱን በተመለከተ በአማራ ክልል የሚገኙ የፌዴራል ከፍተኛ ትምህርት ተቋማት ፎረም ጸሀፊ የሆኑትን ዶክተር ንጉሴ ምትኩን አነጋግሬያቸዋለሁ። ወንፈል የተባለ ግብረሰናይ ድርጅት አሜሪካን ሀገር ያለ የአካባቢው ተወላጆች ያቋቋሙት ይህን ሀሳብ ይዘው መጥተው ለክልሉ ማስረድተው ከአማራ ክልል ትምህርት ቢሮ ና ከአማራ ልማት ማህበር እንዲሁም እኔ በዋና ጸሀፊነት የማገለግልበት የዩኒቨርሲቲዎች ፎረም ጋር በጋራ የጋራ ስምምነት ሰነድ በጋራ ተፈራርመን ሀሳባቸው ጥሩ ነው የሚደገፍ ነው ብለን በጋራ እየተንቀሳቀስን ያለ ነው እና እናውቃለን ይህን እንቅስቃሴ ለምንድን ነው የሚያስፈልገው? የአዳሪ ትምህርት ቤቶች መቋቋም ምንድን ነው ጥቅሙ? የአዳሪ ትምህርት ቤቶች መቋቋም የተሻለ አቅም ያላቸው ተማሪዎች በየቦታው አንድ አካባቢ ሆነው የተሻለ ትምህርት፣ የተሻለ ግብዓት፣ የተሻሉ መምህራን ባሉበት እንዲማሩ እና ለአካባቢው የተሻለ አገልግሎት፣ የተሻለ አቅም እንዲሆኑ ለማስቻል ነው ዋናው ዋና አላማው አንዳንድ ክልሎች ጋር የቆየ ነው ይሄ። አማራ ክልል ግን እስካሁን አልነበረም። በቅርቡ ደሴ ከተማ ላይ በአንድ በግል ባለ ሀብት የተሰራ ለ ያው አላማው እንደ ነገርኩሽ ተመሳሳይ ነው። የተሻለ አቅም ያላቸውን ተማሪዎች ከስምንተኛ ክፍል ጀምሮ በማሰባሰብ የተሻለ ትምህርት በመስጠት ለሀገርም፣ ለአካባቢው ገና አቅም የሆኑበትን ሁኔታ መፍጠር ነው ዋና አላማው። የተለየ ነገር የለውም። ቦታ አግኝተዋል። ባህር ዳርና ጎደር ላይ እነዚህን ለመገንባት የሚያስችል ቦታ ቦታ ገና ነው የጋራ ኮሚቴ ያዋቅራል እንደነገርኩሽ የአራት ትዮሽ ስምምነት ነው ደረስ ነው አብይ ኮሚቴና የቴክኒክ ኮሚቴ ያዋቅራል ፕሮፖዛል አዘጋጅተን ለከተማ አስተዳደሩ ለመጠየቅ ዝግጅት ላይ ነው ያለው። በእርግጠኛነት ከተማ አስተዳደሩ ይህን ይፈቅዳል ብዬ አስባለሁ። ያው አላማው ሰናይ ስለሆነ የአማራ ክልል እንግዲህ ካገኘ ሆት አይቀር በጣም በተደጋጋሚ በትምህርት በኩል የትምህርት ጥራት ችግር፣ የትምህርት ቤቶች አለመሟላት፣ ትምህርት ቤቶቹ በጣም ዝቅተኛ ደረጃ ላይ የሚገኙ መሆን፣ እንደዚህ ያሉ ተደጋጋሚ ወቀሳዎች የሚቀርቡበት ክልል ነው። ምን አልባት አዲስ ነገር ለመስራት እነዚህ ነገሮች ለመስራት የታቀደ ለማስተካከል የታሰበ ነገር አለ። ትክክል ነው እንዳልችው ለነገሩ አማራ ክልል ምናልባት ጎልቶ ይሆናል እንጂ ሁሉም አካባቢዎች ይሄ ችግር አለ። በማህበራዊ ሚዲያም በተለያዩ ሚዲያዎችን ይሄ ሲገለጽ ያው አንችም እንደገለጽችው የሚታወቅ ነው እና ይሄንን ለማስተካከል ክልሉም ሌሎች በጎ አድራጊ የሆኑ ግለሰቦችን፣ ማህበራትን እየተንቀሳቀሱ ነው ያሉት። ክልሉም በጀት መድቦ በተለይ ደረጃቸውን ያልጠበቁ ትምህርት ቤቶችን ለመቀየር እንቅስቃሴ እያደረጉ እንዳሉ ነው ከትምህርት ቢሮ እኔ በቅርበት የማውቀው ሌሎቹም ባለሀብቶች፣ አዲስ አበባም በየቦታው የሚገኙ ይህንን ለመደገፍና ለመለወጥ ተነሳሽነቱ እንዳላቸው በቅርበት አይቻለሁ። እና ትክክል ነው። ትምህርት እንደምታውቂው፣ በተለይ አጠቃላይ ትምህርት በመንግስት ብቻ የሚሸፈን አይደለም። በመርህም ደረጃ የየአካባቢው ማህበረሰብ፣ የየአካባቢው ወረዳ ነው በተለይ አጠቃላይ ትምህርት አንደኛ ደረጃ በተለይ እና ሁለተኛ ከፍተኛ ደረጃን ማሟላት ያለበት ከመንግስት ብቻ ሚቻል አይደለም። ያ መሆኖ ግን ጥረት አለ። አሁን የተሻለ ነገር ይሆናል ብያ እነዚህ ሁለቱ የአዳሪ ትምህርት ቤቶች የሚሰጡት የተለየ ወይም የሚያበረክቱት ጥቅም ምን ያህል ይሆናል? በአስተዋጽኦ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። የተሻለ አቅም ያላቸው የተሻሉ ተማሪዎችን መርጦ በተሻለ መንገድ በማሰልጠን የተሻለ ለክልሉም ለሀገርም የሚጠቅሙበትን መንገድ ማመቻቸት ነው። ይሄ በሌላውም ዓለም የተለመደ አሰራር ነው እና ጠቀሜታ አለው ብዬ አስባለሁኝ እኛ ጋር ቅድም አንቺም እንዳነሳሽው የትምህርት ራት ከፍተኛ ችግር ነው። በተለይ ደግሞ የተሻለ አቅም ያላቸውን ተማሪዎች ለይቶ እንደ አቅማቸው እንደ ችሎታቸው ትምህርት የሚሰጥበት መንገድ በጣም ደካማ ነው። በሌላው ዓለም ይሄ ስፔሻል ኤዱኬሽን የሚባለው በጣም የተለመደ ነው እና እኛ ሀገር ይሄ የለም። ስለዚህ እኔ በእነዚህ ትምህርት ቤቶች ልጆች ተመርጠው መማራቸው በተለይ በሳይንሱ መስክ በኢንጂነሪንግ መስክ ያለውን የሀገሪቱን ጉድለት የክልሉን ጉድለት ያሟላሉ ብዬ አስባለሁ። ጠቀሜታው ጎላ ነው። በጣም አመሰግናለሁ። ዶክተር ንጉሴ ለሰጡን ማብራሪያ መልካም እድል። አመሰግናለሁ። ሲሆን እኔም እግዚአብሔር ይስጥልኝ ለዚህ ቃለ መጠይቅ። አድማጮች በነገው ምሽት ደግሞ በዚህ በዩናይትድ ስቴትስ የሚገኙ አስተባባሪዎች ስለ እቅዳቸው የሰጡንን ማብራሪያ ይዘን እንመለሳለን። የዩናይትድ ስቴትስ መንግስት ባጋጠመው የፖለቲካ መፋጠጥና በዚህ ዘመን በጀት መንጠፍ ምክንያት ለ35 ቀናት ከተዘጋ በኋላ ባለፈው አርብ ምሽት ተከፍቷል። ለመሆኑ የዚህ መንግስት የመዝጋት አባዜ ለዩናይትድ ስቴትስ ምንድን ነው? ለምን የዩናይትድ ስቴትስ ፈሊጥስ ሆነ? ጥቅምና ጉዳት ይኖረው ይሆን? የመዘጋቱን ዳራ ይዘትና መዘዝ በተከታዩ ዘገባ ያካተተው ሰለሞን አባተ ለግምገማ የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ጋብዟል። ወደ ዘገባው። ለፕሬዚደንት ዶናልድ ትራምፕ ይህ በሜክሲኮ እና በዩናይትድ ስቴትስ ወሰን ላይ የግንብ አጥር የማቆም ጉዳይ የምረጡኝ ዘመቻቸው አማካይ ቃል ነበር። ግንቡን አቆማለሁ ያሉ ጊዜ ከደጋፊዎቻቸው ይወጣ የነበረው ጩኸት ልክ አልነበረውም። ይገንባ ይገንባ ይገንባ! ራሳቸው ትራምፕም የተቀላቀሉበት ጩኸት ነበር። ይህ ሐሳብ ግን ለዲሞክራቶቹና ከራሳቸው ሪፐብሊካን ፓርቲም ለብዙዎቹ የሚመች ወይም የሚጥም አልነበረም። ባለፉት ሁለት ዓመታት ሪፐብሊካን ፓርቲው የሕዝብ ተወካዮች ምክር ቤቱን ሁለቱንም ክንፎች የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥሮ ነበር። ያኔ ዛሬ ትንቅንቅ ውስጥ የገቡበትን ግንቡን የማቆም በጀት ማጸደቅ በቻሉ ነበር። አሁን በጀት አጽዳቂውን የሕግ መምሪያ የተቆጣጠሩት ዲሞክራቶቹ ናቸው። የሕግ መወሰኛ ምክር ቤቱ የሕዳጣኑ መሪ ሴናተር ቻክ ሹመር ዴሞክራት፣ ምርጫ መዘዝ አለው የአሜሪካ ሕዝብ ድምፅ ነው ሲሉ ለፕሬዝደንቱ ማስታወሻ ቢጤ ለማሰማት ሞክረዋል። በቅርቡ አገር ማስተዳደር እንዲህ አይደለም፣ ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ እያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ሕገ መንግሥቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሪፐብሊካኑ የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳ ፕሬዚዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለነበረ ነው። አሁን ታዲያ ምንም እንኳ ፕሬዚዳንቱ ባለፈው ምርጫ የሕዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም፣ መንግሥቱን ዘግተውታል። መንግስቱ፣ በሀገሪቱ ታሪክ ታይቶ ለማይታወቅ ሰላሳ አምስት ቀናት ተዘግቶ ከ800 ሺህ በላይ የሚሆኑ ሠራተኞቹ አንድም ያለ ክፍያ ከሥራ ውጭ እንዲሆኑ አንድም ሳይከፈላቸው እየሠሩ እንዲቆዩ ሆነ። በእርግጥ በሰላሳ አምስተኛው ቀን ፕሬዚደንቱ ባወጡትና ያ መዘጋት ለጊዜው እንዲቋረጥ ባደረጉበት ውሳኔ ለሁሉም ሠራተኛ የተዘለሉ ሁለት ደሞዞቹ እንዲከፈል አዘው ክፍያዎቹ እየተፈጸሙ ናቸው። ይሁን እንጂ ትንቅንቁ ገና አላበቃም። መንግስቱ የተከፈተው ለድርድሮች እድል ለመስጠት ሲባል ለሦስት ሳምንታት ብቻ ነበር። መንግስቱን እስከ ፊታችን የካቲት ስምንት የሚያቆየው በጀት በሁለቱም ፓርቲዎች እንደራሴዎች ጸድቆ ነው የተከፈተው። መንግስት በከፊል የተዘጋው ሀገሪቱ ገንዘብ አጥታ አይደለም፣ ለግንቡ ማቆሚያ የሚውል የአምስት ነጥብ ሰባት ቢሊዮን ዶላር ካላካተተ የምትልኩልኝን ማንኛውንም በጀት አልቀበልም ሲሉ ፕሬዚደንቱ የዓመቱን በጀት ውድቅ በማድረጋቸው እንጂ ያኔ ታሕሳስ 13 ላይ ያለፈው ዓመት በጀት ሲነጥፍ መንግሥቱ በከፊል ተዘጋ። ምንም እንኳ በዝጉ ዘመን ፕሬዚደንቱ ብዙ የመደራደሪያ ጥያቄዎችን ቢያነሱም አዲሲቱ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ዴሞክራት፣ አንድም መንግሥቱን ሳትከፍት አንነጋገርም አሏቸው። በሌላ በኩል ደግሞ ፕሬዚደንቱ ባለፈው ጥር 21 ለተወካዮች ምክር ቤቱ ጥምር ጉባኤና ለሕዝባቸውም ሊያደርጉ ይጠበቁ ለነበሩት ዓመታዊ ንግግር ፔሎሲ ግብዣ አልክም አሉና ቁርጠኛ አቋም ያዙ። በሌላም በኩል የሀገሪቱ የአየር ትራፊክና ሌሎችም እንቅስቃሴዎቿ ቀስ በቀስ እየተሽመደመዱ በመምጣታቸው፣ ከደሞዝ እስከ ደሞዝ የሚኖረውም አሜሪካዊ የመንግሥት ሠራተኛ ሮሮና ጩኸት እያየለ በመምጣቱ፣ ከደሞዝ መቆም ጋር ተያይዞም ተዛማች የሆኑ መዘዞችና እክሎች በሌሎችም ትናንሽ ንግዶችና መሠረታዊ የሆኑ የጤና የትራንስፖርትና ሌሎችም አገልግሎቶች ላይ አሳሳቢ እየሆኑ የመጡ ችግሮች እየተገጠገጡና እየተደራረቡ በማየላቸው ፕሬዚደንት ትራምፕ መንግስቱን ለጊዜው ከፍተውታል እስከ የካቲት ስምንት እንግዲህ የቀሩት ዐሥራ ሁለት ቀናት ብቻ ቢሆኑም ሁለቱም ወገኖች ከአቋሞቻቸው ፍንክች ያሉ አይመስልም ፕሬዚደንቱ አጥር አቆማለሁ አምስት ነጥብ ሰባት ቢሊዮን ዶላር እፈልጋለሁ እንዳሉ ነው እና መጨረሻው ምን ይሆን የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ዘንድ ደወልኩና ይሄ ነገር ምን ይመስልዎታል አልኳቸው። ደግሞ ከሳምንት በኋላ ሌላ መዘጋት ውስጥ ልንገባ ይሆን? አቶ ሰለሞን የአሜሪካ መንግስት ሲዘጋ አሁን የመጀመሪያ ጊዜ አይደለም፣ አይደለም። ሮናልድ ሬጋን ጊዜ አንድ ሁለቴ ተዘግቷል። በክሊንተን ጊዜም ተዘግቷል። ኦባማንም ሪፐብሊካኖች ሲቃወሙት ፕሬዚደንት ኦባማንም ለአስራ ሶስት ቀን ተዘግቶ ጉድ ተብሎ ነበረ። ግን የሚያሳየው ኦባማ እንኳን ተዘግቶ ሳይዘጋ ኮንግረስ ዶሚኒት ካደረጉት ሪፐብሊካኖች ጋር እጅ ለእጅ ተያይዞ ችግሩን ለመፍታት ይሰራ ነበር። ጥያቄ ለመመለስ ቢዘጋ አይደንቀኝም። ፕሬዚደንቱ እየፎከሩ ናቸው። በዚህ አቋማቸው ቀጥለውበታል። ትራምፕ ሌላው ያነሱት ጉዳይ ካልተዘጋም የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ደነግጋለሁ ነው ያሉትና በፕሬዚደንታዊ ስልጣናቸው ይሄንን ማድረግ ይችላሉ ወይ አሁን በህግ በመርሆ መሰረት ይቻላል። ህገ መንግስቱ ይፈቅድላቸዋል። ነገር ግን ምን ጉዳዩ ሲመጣ ነው ናሽናል ኢመርጀንሲ የሚታወጀው ተብሎ ሲጠየቅ በአሜሪካ ታሪክ በጣም በጣት በሚቆጠሩ ሁኔታዎች ነው። ለምሳሌ እንበል አገሪቷ ጦርነቱ ስትገባ፣ ከበድ ያለ የአገሪቷ ህልውና ላይ የሚደርስ ጥቃት ሲመጣ እና የመሳሰለው ላይ ፕሬዚደንቱ ናሽናል ኢመርጀንሲ ወይም መሬት መንቀጥቀጥ ወይ አንድ አይነት ትልቅ የተፈጥሮ ቀውስ ሲመጣ ህገ መንግስቱ መብት ይሰጠዋል። እሳቸው ግን ይህንን በአንድ ጉዳይ ላይ አንጠልጥሎ አሽከርከረው ማድረጋቸው ታይቶ የማይታወቅ ነው፣ በአሜሪካ ታሪክ እና ሁሉም እያወገዛቸው ነው። እና ማድረግ ይችላሉ ወይ? በደንብ ይችላሉ። የሚያግዳቸው ኃይል አለ ወይ? የለም። ስላለፉት ሁለት ዓመት እንዳየነው ከማድረግ አይመለሱም። እና ይሄ ነው እንደውም የአሜሪካን ፖለቲከኞችንም ህዝቡን የሚያስቆጣ አሳሰ ነው። በነገራችን ላይ ዶክተር ብሩክ፣ ዴሞክራቶቹ ቀደም ባሉ አመታት ይህንን የግንብ ሀሳብ ይደግፉ ነበር። እንደውም ከነሱ የመነጨ ሀሳብም ይመስለኛል። ለምንድን ነው አሁን ብድግ ብለው ሀሳባቸውን ቀይረው መቃወም የያዙ? ጥሩ ጥያቄ። ይሄ ነው እንግዲህ እኛ እንግዲህ ስናስበው ፓርቲ ሲባል ሁሉም አንድ ሞኖቶን፣ አንድ መልክ፣ አንድ ከለር፣ አንድ አስተሳሰብ፣ አንድ ምን ያለ ይመስላል። በእያንዳንዱ ፓርቲ ውስጥ ፋክሽኖች አሉ። አሁን ዲሞክራቶቹም ፕሮግሬሲቭ አሉ፣ ወደ ግራ ክንፍ ማለት ነው፣ ተራማጅ ሆኑ፣ መለስ ያሉ ሴንተሪስት አሉ፣ እንደነ ሂለሪ ክሊንተን አይነቶቹ ወደ ቀኝነት፣ ሴናተር ኤሊዛቤት ዋረን ወደ ግራ አክራሪነት የሚሄዱ ናቸው። እነ ኮሪ ቡከር ለኒው ጀርሲ ባለ ፕሬዚደንትነት እንደሚሮጥ እንደሚወዳደር ተናግረዋል። እንደዚህ ወጣት እሳቷ በጣም እሳት የሆኑ ወጣቶችን ተመርጠ ኮንግረስ ገብተዋል። እንደነ ኮርቴዝ አይነቶቹ አሌካንድራ አይነቷ ከኒውዮርክ ሂስፓኒክ ዝርያ ናት። እንደገና ከዴትሮይት ሚሽገን የተመረጠችው እንደ ታሊብ እንደ ሷ አይነት ፕሮግሬሲቭ ተራማጆች አሉ፣ ሴንተሪስት አሉ፣ እንደገና ኮንሰርቫቲቭ ዴሞክራቶች ሁሉ አለ። ማለት ወደ ሪፐብሊካን ሞር የሚቀርቡ ናቸው፣ ግን ሪፐብሊካን ናቸው ማለት ያለ እና እነሱ በሚገባ በረዥም ዓመታት ይህን ሀሳብ አንጸባርቁ ቆይተዋል እና ግድግዳ በመስራት ኢሊጋል የሆነውን ፍሎ ልበልህ እንደ ወንዝ የሚፈሰውን እየሰረገ እየሰረገ ወደ አሜሪካ የሚመጣውን በተለይ ከሴንትራል አሜሪካ ከጓተማላ ሆንዱራስ፣ እና ሳልቫዶር ሶስቱ ሀገሮች በተለይ ድሃ ከሆኑ መጡትን ለመገደብ እርግጥ አቋም ወስደው አድርገዋል። ነገር ግን የጠቅላላውን የዴሞክራቲክ ፓርቲ አይወክልም። ዴሞክራቲክ ፓርቲ ደግሞ አሸናፊ አሁን ለምሳሌ ጠንከር ያለው ራሷ ፔሎሲ ወደ ሴንተሩ ናል። ለዚህም ስፒከር አድርገው ተባርቦ የመረጧት እና እያንዳንዱ ፓርቲ የራሱ ኮሄዚቭ ካራክተር አለው እንዴት እንደሚቆም በምን በትምህርት በጤና በሴኩሪቲ በኢንቴሊጀንስ ኢቨን አሁን ባልከው ግድግዳ በመስራት የመሳሰሉት አይተም በአይተም አጀንዳ በአጀንዳ ላይ ሁሉ የተለያየ አቋም ይኖራቸዋል። እና ይሁን አንዳንዶቹ የኦባማ የጤና አክቱን ለምሳሌ ከዲሞክራት ሆኖ ጥቂቶቹ ወደ ቀኝ ያሉት አልደገፉትም ነበር፣ ለማስታወስ ያህል ማለት ነው። እና ይሄ ግዑዝ የሆነ የሞተ ፓርቲ እንደ ሳዳጊ ሀገሮች ከሞላ ጎደል ሳይሆን፣ በተለይ የምዕራቡ ዓለምና የአሜሪካው ፓርቲዎቹ ያው ሆነ ደም የሚሯሯጥበት ነው ፓርቲው ራሱ ይፈሳሉ። ከጊዜው አጀንዳ ጋር ራሱን እያስተካከለ እያስተካከለ የሚሄዱ ኦርጋኒዝሞች ናቸው ለማለት። ፕሬዚደንቱ እንዲያውም ከትናንት በስቲያ ከሲቢኤስ የዜና አውታር ጋር ሲነጋገሩ ናንሲ ፔሎሲን ለህገወጥ የሰዎች ዝውውር ዴንታ የሌላት መጥፎና ግትር ሰው ሲሉ ጠርተዋቸዋል። ትንቅንቁ እንደ ቀጠለ ነው። መፋጠጡም ያው መፋጠጥ ነው። ብዙ ሰው ግን የበረታ እጅግ የበረታ ስጋት ላይ ነው። ፕሬዚደንቱ ከነገ በስቲያ ማክሰኞ ያንን በቀደም የዘለላቸውን ዓመታዊ ንግግራቸውን የተወካዮች ምክር ቤቱ ጥምር ጉባኤ ፊት ቀርበው ያደርጋሉ። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቀቀ። በፌስቡክ አትቪዋ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሻው ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ጋሲሽ ሀሳብ ላንተ ብቻ ነው። ነገሩ እንዴት ነው? እንዴት ነው? ነገሩ እንዴት ነው? ጋሲሽ ሀሳብ ላንተ ብቻነ ነገሩ እንዴት ነው? እንዴት ነው? ነገሩ እንዴት ነው? ጋሲሽ ሀሳብ Tum tum tum tum tum tum tum tum i'm awesome.